ማይወይኒን ጨምሮ ሌሎች ሰባት ትምህርት ቤቶች መቀለ ዩኒቨርሲቲ ባዘጋጀው የትምህርት ጥራት ማዕቀፍ የተካተቱ ናቸው። ትምህርት ቤቶቹ የተመረጡት በተማሪዎቻቸው በጎ ስነ ምግባር ሳይሆን በተቃራኒው በመጥፎ እንጂ፣ ከአንድ ትምህርት ቤት 138 ተማሪዎች በስነ ምግባር ጉድለት የሚባረሩበት፣ በአማካይ ከ30-40 በመቶ ትምህርት የማይከታተሉ፣ 22 በመቶ ደግሞ አርፋጆች የታጨቁባቸው ትምህርት ቤቶች ነበሩ። መቐለ ዩኒቨርሲቲ ተማሪ ወላጅና ዩኒቨርሲቲው ባካተተ የቁጥጥርና ድጋፍ እገዛ አሁን ሁሉም በነበር ቀርቷል። የፕሮጀክቱ አስተባባሪ ረዳት ፕሮፌሰር አርአያ ሓጎስ በተለይ ውጤት ስላስመዘገበውና በወላጅና በተማሪ ስለሚሞላው የቁጥጥር ቅጽ እንዲህ አወጉን። ሞዴሉ ምንድን ነው? ተማሪው ትምህርት ቤት አይገባም። አሁን በዚህ ሰባቱ ትምህርት ቤት ያለውን አምሳ ፐርሰንት ተማሪ ውጭ ነው የሚውለው ካረምቡላ ጣላ ቤት ምናምን ነው የሚለው አደለም። ስለዚህ ለመቆጣጠር ሞዴሉ ምን ይላል? የመጀመሪያው ኮሎመን ተራ ቁጥር ይላል ሁለተኛው የትምህርት አይነት ይላል ሶስተኛው ንዑስ ርዕስ ይላል አራተኛው ግንዛቤ ወይም ደግሞ የመያዝ ችሎታውን ይላል ለምሳሌ ልጁ በቀን ስድስት አይነት ትምህርት ነው የሚማረው አንደኛ ሁለተኛ ሶስተኛ አራተኛ ስድስት ናቸው የሚማሩት እነዚህ ስድስት በቀን የተማራቸው ቤቱ ሞዴሉ ወላጅ ነው የሚይዘው ልጁ በቀን የአምስት ደቂቃ የማግኘት መብት አለበት ከዛ ውጭ ግን አያገኙም አይይዘውም ማለት ነው ስለዚህ ልጁ ይሰጠዋል። ወላጁ ይማር በይማር ምንም ችግር የለውም። መጽሐፍ እንዲይዝ አይፈቀድለትም፣ ደብተር እንዲይዝ አይፈቀድለትም። ልጁ ስለዚህ ከጭንቅላቱ ከሪከርድ ካደረገው ዴይሊ ያስቀምጣል። መጀመሪያ ሂሳብ ካለ ሂሳብ የተማረው ምንድን ነው? ኢንተጀር ካለ ኢንተጀር ምን ማለት ነው? ዛ ላይ መግለጽ አለበት ማለት ስለዚህ ልጁ ወደ ደም ጠላ ትምህርት ቤት እንዲገባ አደረገው ማለት ነው። ማታ ይጠይቃል፣ ከእራት በፊት። ሁለተኛው አስተማሪ ካላስተማር ደግሞ ሳብጀክቱ ይጽፍና ንስርስ መጽፍ አይችልም። አልተማረማ። አልተማርንም ብሎ እዚያ ይጽፋል። ስለዚህ ሶስቱም አካላት አስተማሪው፣ ወላጅ፣ ተማሪ እርስ በራሳቸው ይደጋገፋሉ፣ ይቆጣጠራሉ ማለት ነው። በዚህ ሞዴል ማለት ነው። የሰባተኛ ክፍል ተማሪ ጉዑሽ ሙሉ ከአርፋጆቹ የሚመደብ ነበረ። ትምህርት ቤቱ በፕሮጀክቱ ከታቀፈ በኋላ ግን አሁን ከክፍሉ ሁለተኛ ወጥተው ተሸልመዋል። እንታይ ክሞዶ ዘወረቀት ድሮ አላጠናም ነበር። አሁን ግን ቢያንስ የመቆጣጠሪያ ወረቀቱ ምን ብዬ ልሙላው ብለህ ታጠናለህ። በትምህርቴ ጎበዝ እየሆንክ ስመጣ ደግሞ የሚቀሩ አስተማሪዎችን እንዴ ቤት ሄደን ቅጹ ላይ የምንሞላው አስተምሩን እንጂ ማለት ስለጀመርን አሁን በደንብ እያስተማሩን ነው። ደንብ ነው። የስምንተኛ ክፍል ተማሪ የሆነችው ተማሪ ሄለን አለም ደግሞ ተከታይን ብላናለች። ቃይ ተርፍዱ ጽቡቕ ውጽኢት ልተምጽኡ ተሌልኸም ንዑ አታርፍዱ ጎበዞች ሁኑ እያሉ ይመክሩናል ከመቀሌ ዩኒቨርስቲ የመጡ መምህራን። ስለዚህም ትምህርቴን በደንብ በመከታተል ጎበዝ መሆን ጀመርኩኝ። ታዲያ ድሮ ሰነፍ ነበርኩ። አሁን ግን ሶስተኛ ወጥቼ ተሸልሚያለሁ። ወደፊት ደግሞ ጋዜጠኛ መሆን እፈልጋለሁ። ጋዜጠኛ ከሆን ከወላጆችም ወይዘሮ ዘነቡ ንጉሰን አነጋግርናቸው ነበረ። ምንም ጽንዒ ነይሩ። ልጄ ምንም አያነብብ ነበር አይከታተልም ነበር። አሁን ግን በየቀኑ በምትሞላው ቅጽ አማካኝነት በደንብ ስለምከታተለው ጥሩ ውጤት አምጥቷል። ድማ ብጣዕሚ ጽቡቕ እዮም። በእነዚህ ሰባት ትምህርት ቤቶች የተጀመረው መልካም ጅምር ወደ ሌሎች የኢትዮጵያ አካባቢዎችም መስፋፋት እንዳለበት ይታመናል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም